አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 6 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእሱ እንድታድጉ አሁን እንደተወለዱ ህፃናት ተንኮል የሌለበትን የቃልን ወተት ተመኙ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ህያው ድንጋይ ወደ እሱ እየቀረባችሁ እናንተ ደግሞ እንደ ህያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእሱም የሚያምን አያፍርም ተብሎ ተጽፏልና። ያነበብኩላችሁ የጌታ ቃል ነው። ሐዋርያው ጴጥሮስ በዛ በመልእክቱ ውስጥ በመንፈስ ቅዱስ ተመርቶ ያሰፈረው እውነት ነው። እግዚአብሔርን እናመሰግናለን ስለዚህ ድንቅ ቃል እና ዛሬ የምንመለከተው ከቁጥር አራት እስከ ስድስት ያለውን ነው። ሶስት ነገሮችን ለማሳየት ነው የምሞክረው ዛሬም ባለፈው ሳምንት አማኞች ጌታ ኢየሱስ ክርስቶስን የተቀበሉ ሰዎች ስማቸው መጠራቸው ዓለም አቀፍ መታወቂያቸው ምን እንደሆነ ከዛ በመቀጠል ይሄ ዓለም አቀፍ መታወቂያ ያላቸው የጌታን ቸርነት የቀመሱ ሰዎች በጌታ ማደግ እንዳለባቸው ስንነጋገር ነበር። መንፈሳዊ እድገት በጣም አስፈላጊ እንደሆነ እና ዛሬ በዛ እድገት ላይ የተመሰረተውን ቀጣዩን ሀሳብ ነው የምናየው። እና ይሄ ክርስቲያኖች የሚባሉት መንፈሳዊ እድገት ውስጥ እንዲገቡ የተነገራቸው ከቁጥር አራት እስከ ስድስት ባለው ክፍል በጣም በተለየ መንገድ ደግሞ ተገልጠው ታያላችሁ እና መንፈሳዊ ቤት ለመሆን መሰራት ያለባቸው ሰዎች ናቸው፣ ሰዎች ናችሁ እናንተ እያለ ነው ጴጥሮስ የሚናገረው። እና ደጋግሜ ተናገር ያለው የጴጥሮስ መልእክት ተግባራዊ መልእክት ነው። በጣም አስደናቂ ተግባራዊ መልእክት ነው እና ክርስቲያኖች በዚህ ምድር ላይ በተግባር ጌታ ኢየሱስ ክርስቶስን እያመለኩ ባሉበት ዘመንና ጊዜ በዚህ አጭር ጊዜያቸው ተግባራዊ ህይወት ውስጥ ገብተው ተግባራዊ ህይወት መኖር አለባቸው። እና ተመልከቱ ቁጥር አራት ላይ ምንድን ነው የሚላቸው? በሰው ወደ ተጣለ በእግዚአብሔር ግን ወደ ተመረጠ ክቡር ወደ ሆነው ወደ ህያው ድንጋይ ወደ እሱ እየቀረባችሁ፣ እናንተ ደግሞ ህያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እንግዲህ ዋናው ሀሳብ ያለው እዚህ ቁጥር አራት እስከ ስድስት ላይ ክርስቲያኖች መንፈሳዊ ቤት፣ መንፈሳዊ ቤተ ክርስቲያን ለመሆን መሰራት እንዳለባቸው ነው እና ይህንን ስናስብ አስደናቂ እውነቶችን ከነዚህ ከሶስት ቁጥር ላይ ካሉ ቃሎች እግዚአብሔር አምላካችን እንደሚያሳየን እና እንደሚናገረን አምናለሁ እና ይሄ መንፈሳዊ ቤት እኛ ክርስቲያኖች የምንሰራበት መንፈሳዊ ቤት በጣም አስደናቂ ቤት ነው እና አስደናቂ የሆነበት ምክንያት በሶስት ዋና ዋና ነጥቦች ነው በቃሉ ላይ ባሉት አንደኛ የቤተ ክርስቲያኑ ወይም የመንፈሳዊ ቤት መሰረት ነው በጣም ድንቅ ሆኖ የምንመለከተው አሁን ሐዋርያው ጴጥሮስ ሲናገር ክርስቲያኖች በማደግ ላይ ያሉት ክርስቲያኖች ወደ አንድ ድንጋይ እንዲመጡ ይናገራቸዋል እና መሰረቱ የዚህ መንፈሳዊ ቤት ሆነው የሚሰሩበት መሰረት ያ አንድ ወጥ የሆነ ድንጋይ ነው። እና ምንድን ነው የሚላቸው? በሰው ወደ ተጣለ በእግዚአብሔር ግን ወደ ተመረጠ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እሱ እየቀረባችሁ ነው የሚላቸው። ለምንድን ነው የሚቀርቡት? እሱ ነው የመንፈሳዊ ቤቱ መሰረት። አሁን እኛ ሁላችንም የተመሰረትንበት መሰረት ጌታ ኢየሱስ ክርስቶስ ነው። ስለዚህ የመጀመሪያው ሐሳቤ የዚህ መንፈሳዊ ቤት ለመሆን የምንሰራበት ቤት እኛ ክርስቲያኖች ሁሉ ተሰርተን አንድ መንፈሳዊ ወጥ የሆነ ቤት ነው የምንሆነው፣ ግን የዛ መሰረት ክርስቶስ ነው። አሁን ሐዋርያው ክርስቶስን ሲያስቀምጠው እንደዚህ ብሎ ነው ያስቀመጠው። በሰው ወደ ተጣለ በእግዚአብሔር ግን ወደ ተመረጠ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እሱ እየቀረባችሁ ተመልከቱ። ወደ ሕያው ድንጋይ የሚለው ነጠላ ቃል ነው። ድንጋዮች አይደሉም። አንድ ድንጋይ ነው። ጌታ ኢየሱስ ክርስቶስ ሕያው ድንጋይ ተብሎ ነው የተጠቀሰው። በእርግጥ ይሄ ቃል በቀጥታ የተወሰደው መመልከት ትችላላችሁ። ሐዋርያው ቅዱስ ጴጥሮስ በመንፈስ ቅዱስ ሆኖ የብሉይ ኪዳን እውነት በአይምሮ ሙሉ እንደነበረ ማስተዋል ትችላላችሁ እና ኢሳያስ 28 ቁጥር 16 ላይ ነው ይሄ ቃል እንዳለ የተጻፈው እና ቁጥር 6ም ላይ እንዳለ ደግሞ ተቀምጧል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ኢሳይያስ 28 ቁጥር 16፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ ለመሰረት ድንጋይ አስቀምጣለሁ እና የተፈተነ የከበረ መሰረቱ የጸናውን የማዕዘን ድንጋይ የሚያመን አያፍርም ብሎ ለመሰረት ድንጋይን አስቀምጣለሁ። ያ ቤት የሚገነባበት መንፈሳዊ ቤት የሚሰራበት መሰረቱ ድንጋይ ያንን መሰረት አስቀምጣለሁ ብሎ እግዚአብሔር በተናገረው መሰረት ጌታ ኢየሱስ ክርስቶስ ይሄንን መሰረት ሆኖ ህያው ድንጋይ ሆኖ ተነግሮለታል። የሚገርም ነው። ሁለት የሚገርሙ ነገሮችን እናገራለሁ። አንደኛው ይሄ ድንጋይ ህያው ነው። ህይወት ያለው ነው። እሱ ህይወት አለው። ጌታ ኢየሱስ ክርስቶስ መሰረት ነው፣ ግን ህይወት ያለው ህይወት ሰጪ ነው። የህይወት ራስ ነው። የህይወት ምንጭ ነው። ለሚታመኑበት ሁሉ እሱ መንፈሳዊ ዘላለማዊ የሆነ ህይወትን ይሰጣል። አሁን አስቡ፣ መሰረት ነው ግን አንድ ወጥ ድንጋይ ነው እና ደግሞ ህይወት ነው። በሱ ላይ የተመሰረቱ ድንጋዮች በሙሉ ከየት የሚምጡ? ከየት? በሱ ላይ የሚያርፉ ድንጋዮች ህይወት ያገኛሉ ወዲያውኑ። አሁን በኋላ እናገርበታለሁ፣ ግን በጣም የሚገርመው ነገር በዚህ በክርስትና እምነት ታሪክ ውስጥ የካቶሊክ ቤተ ክርስቲያን ተመስርቶ ጥቂት ዓመታት ከቆየ በኋላ ካቶሊኮች፣ የካቶሊክ ጳጳሳት ምን ብለው ተናግረዋል? የካቶሊክ እምነት የመጀመሪያው ጳጳስ ጴጥሮስ ነው? ምክንያቱም በጴጥሮስ ላይ ነው ቤተ ክርስቲያን እየተመሰረተችው ብለው ይናገራሉ። ጴጥሮስ እዚህ ጋ እያፈረሰው ነው ያንን ሐሳባቸውን አንደኛ ጴጥሮስም ቢያነቡ መሰረቱ ጌታ ኢየሱስ ክርስቶስ መሆኑን ማስተዋልና መመልከት ይችላሉ። አዎ ጌታ ኢየሱስ ክርስቶስ የመሰረቱ የ የቤተ ክርስቲያን መሰረት፣ የመንፈሳዊ ቤት መሰረት መሰረት ነው። ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እሱም ኢየሱስ ክርስቶስ ነው ብሎ ድብን አድርጎ ጌታ ኢየሱስ ክርስቶስ የአህያው ድንጋይ የቤተ ክርስቲያን የመንፈሳዊው ቤት የኔና የእናንተ መሰረት እንደሆነ ተናግሯል። እግዚአብሔር የተመሰገነ ይሁን። እንግዲህ ተመልከቱ፣ በጥንቃቄ ነው የእግዚአብሔር ቃል እየተቀመጠ ያለው እና ሐዋርያው ጴጥሮስ የሚናገር ወደሱ። እየመጣችሁ ያለማቋረጥ እናንተ በመንፈሳዊ እድገት ውስጥ ያላችሁ ሰዎች፣ ሌሊትም፣ ቀንም ሁልጊዜም፣ በየደቂቃው በየሰዓቱ ወደሱ እሱ እየቀረባችሁ ወደዚህ ወደ ሕያው ድንጋይ እየመጣችሁ በሱ ላይ ያለውን ሕይወት በመቀበል ቤተ መቅደስ እንድትሆኑ እግዚአብሔር አምላካችን እቅዱና ፈቃዱ ይሄ ነው። ከዛ ውጭ እናንተ ምንም አይደላችሁም የሚል ሀሳብን ነው እየተናገራለሁ በእርግጥኛ አስደናቂ ክብር ውስጥ ነው የገባ፣ ነው በኋላ ምናገረዋለሁ። ክርስቶስ ኢየሱስ ህያው ድንጋይ ላይ የምንገነባንን እንግዲህ ለክርስቲያኖችና ለቤተ ክርስቲያን የታቀደው የተደነገገው ወደ ክርስቶስ በመምጣት በእሱ ከሞት በተነሳው በጌታ በኢየሱስ ለዘላለም በሚኖረው በጌታ በኢየሱስ እንድናርፍ፣ እንድንታነጽ፣ እንድንገነባ ነው። ይሄ መንፈሳዊ ቤት ሌላ መሰረት ሊኖረው አይችልም። ተመልከቱ። በጣም በዓለም ላይ ከመጀመሪያው ከዘፍጥረት ጀምሮ እስከ ጌታ ኢየሱስ ክርስቶስ ዳግም ምጻት ድረስ የሚመጡ አማኞች በሙሉ የሚመሰረቱበት መሰረት ስለሆነ በጣም የተለየ ድንጋይ መሆን አለበት። ይሄ መሰረት መላእክት የዚህ መሰረት ሊሆኑ አይችሉም። ሰዎች የዚህ መንፈሳዊ ቤት መሰረት ሊሆኑ አይችሉም። ፓስተሮች ሊሆኑ አይችሉም። ሐዋርያት የሚባሉ ሰዎች ሊሆኑ አይችሉም። እነ ጴጥሮስን በመጥቀስ እዚህ ጋር ማየት ትችላላችሁ። የእግዚአብሔር መገለጥ የሚናገረውና የሚያሳየው የመንፈስ ቅዱስ እውነት የዚህ የቤተ ክርስቲያን መሰረት የመንፈሳዊ ቤት መሰረት ጌታ ኢየሱስ ክርስቶስ ብቻ እንደሆነ ነው። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ ህያው ድንጋይ ተብሎ የተጠራው ለዚህ ነው። እሱ ራሱ በዮሐንስ ወንጌል ላይ አን ይህንን ህያውነት በተለያየ መልኩ ተደጋግሞ ተናግሮታል። ምናልባት ወደፊት ጌታ ቢፈቅድ እናያቸዋለን። የህይወት እንጀራ ነው እሱ፣ የህይወት ውሃ ተብሎ ተጠርቷል። ግን እዚህ ላይ ህያው ድንጋይ ተብሎ ነው የተጠራው። ህይወት የሚሰጥ የሚለውጥ በሱ ላይ ህይወት ያላቸው ሌሎች ሰዎች የሚገነቡበት ድንጋይ ነው ። ጌታ ኢየሱስ ክርስቶስ የመሰረት ድንጋይ በሱ ላይ መጥቶ ሰው ይገነባ ይገነባና ማንም ሰው ሊያፍር ሊሸማቀቅ እንዳይችል ተደርጎ የተሰጠን ክቡር ስጦታ ነው። ግን ሰዎች በክርስቶስ ኢየሱስ ላይ ያላቸውን አመለካከት ጴጥሮስ ከመጥቀስ አላሰለሰም። አሁን ይሄ እኛ ወደሱ እንድንመጣ ሁል ጊዜ አለማቋረጥ በሱ ላይ እንድንገነባ በሱ ላይ መንፈሳዊ ቤት ሆነን እንድንሰራ እየጋበዘን፣ ሰዎች በሱ ላይ ያላቸውን አመለካከት ደግሞ እግዚአብሔር ስለሱ ያለውን እቅድ በግልጥ ተናግሮ ታዩታላችሁ። ይሄ ይሄ ያለው ቁጥር አራት ላይ ነው። ቁጥር አራትን እንደገና አላንብብላችሁ። ስለዚህ ሕያው ድንጋይ ሲናገር በሰው የተጣለ ነው በእግዚአብሔር ግን የተመረጠና ክቡር የሆነ ሕያው ድንጋይ ነው እያለ ነው የሚናገረው። እናንተ ወደ እሱ እንድትመጡ የምነግራችሁ፣ የማስታውሳችሁ፣ የማሳስባችሁ እሱ ሰዎች ለእሱ ያላቸውን አመለካከት ማወቅ አለባችሁ። በጣም ሁለት እውነታዎችን የሚጋጩ የሚመስሉ የሚቃረኑ የሚመስሉ የሚጋጩ አይደለም የሚቃረኑ የሚመስሉ ነገሮችን ነው የሚናገረው። በሰው የተጣለ ነው። ጌታ ኢየሱስ ክርስቶስ ግን በእግዚአብሔር የተመረጠ ነው። በሰው የተጣለ፣ በእግዚአብሔር የተመረጠ አሁን ይህ በዓለም ላይ ስለ ጌታ ስለ ኢየሱስ ክርስቶስ ሰዎች ያላቸውን አመለካከት ከብሉይ ኪዳን ጀምሮ ደግሜ ልበለው እስከ ጌታ ዳግም ምጻት ድረስ ሰዎች ክርስቶስ ኢየሱስን በተመለከተ ሁልጊዜ ሁለት ነው የሚከፈሉት። ጌታ ኢየሱስ ክርስቶስን አንፈልግም፣ አንቀበለውም የሚሉ አሉ። ጌታ ኢየሱስ ክርስቶስን ንጉሳችን፣ ህይወታችን ነው ብለው የሚከተሉት አሉ። አዎ ከእግዚአብሔር ጋር የሚወግኑና የተመረጠ ነው፣ ክቡር ነው፣ እሱ ብቻ ነው የህይወቴ መሰረት የሚሉ አሉ። ደግሞ አንፈልገውም የሚሉ አሉ ይገርማቸዋል በጣም የሚገርም እውነት ነው አሁን ጌታ ኢየሱስ ክርስቶስ በህይወት በነበረበት ጊዜ ሰዎች አንፈልግህም ብለውታል ሐዋርያው ጴጥሮስ ይህንን በደንብ ሲመለከት ነው የኖረ ሶስት ዓመት ተኩል ከጌታ ጋር ሲወጣና ሲገባ በኋላም ሐዋርያ ሆኖ ያያቸው ነገሮች እነዚህ ናቸው በጣም ብዙ ጊዜ ሰዎች ድንጋይ ሊወረውሩበት ጌታ ኢየሱስ ክርስቶስን ሲያድሙ አይቷል እና ሲጠሉት አይቷል። ክፉ ነገር ሲናገሩበት አይቷል። እና አንፈልግህም ብለው ሲናገሩ አይቷል። ለዚህ ነው ሐዋርያ ሥራ ምዕራፍ 4 ቁጥር 11 ላይ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ይህ ነው ብሎ ጌታ ኢየሱስ ክርስቶስን የግንብ ገንቢዎች ተብለው ለተወሰኑት፣ ለአይሁዶች ለተመረጡ ለነበሩት ነገር ግን አይናቸው በሰይጣንና በኃጢአት በሃይማኖተኝነት ታውሮ ለነበሩት ለነዛ ለፈሪሳውያን ሲነግራቸው አዎ እናንተ ግንበኞች ሆናችሁ ተመርጣችሁ ነበር፣ ግን ንቃችሁታል። እሱ ግን የማዕዘን ድንጋይ ነው፣ የማዕዘን ራስ ነው። እሱ ሕያው ድንጋይ ነው። ቤተ መቅደሱ መንፈሳዊው የሚገነባው በእሱ ላይ ብቻ ነው እያለ ሲናገራቸው እንመለከታለን። አዎ እነሱ አንፈልግህም ብለውታል። ንጉሳችን አንተ አይደለህም ቄሳር ነው ብለውታል። አንተ መሰቀል አለብህ፣ እኛ የምንፈልገው ወንጀለኛውን በርባንን ነው። በርባንን ፍታልን ብለው ሲጮሁ ተሰምቷል። አያችሁ በጌታ በኢየሱስ ውስጥ ያለውን ደግነት፣ በጌታ በኢየሱስ ውስጥ ያለውን ፍቅር፣ አስደናቂ ቸርነት፣ ሰዎች ካላዩ፣ አይናቸው ካልተከፈተ አሁንም ብዙ ሰዎች የጌታ የኢየሱስ ክርስቶስ ተቃዋሚዎች ሆነው እንደሚቆሙ ምንም ጥርጥር የለውም። በቤተ ክርስቲያን እንኳን እንደ ቃሉ እንደ ፈቃዱ እንደ መንፈስ ቅዱስ እውነት የማይመላለሱ ግብዞች ጌታ ኢየሱስ ክርስቶስን የሚቃወሙ ሆነው ሲመላለሱ ነው እየተመለከት ናቸው ያለው። ታዲያ ጴጥሮስ እንግዲህ እዚህ ስብከት ላይ ሲናገር የሚገርም ነገርን ነው እያስቀመጠ ያለው። አዎ ሰዎች ንቀውታል፣ ሰዎች ጠልተውታል፣ ሰዎች አንፈልግህም ብለውታል። እግዚአብሔር ግን ለሱ ያለው አመለካከት በጣም አስገራሚ ነው። ጌታ ኢየሱስ ክርስቶስ በእግዚአብሔር የተመረጠ ነው። በእግዚአብሔር የተመረጠ ነው። በአብ በወልድ በመንፈስ ቅዱስ ፈቃድ ገና ሰማይና ምድር ከመፈጠራቸው በፊት አብ ከወልድ ከመንፈስ ቅዱስ ከሶስቱ የስላሴ አካላት አንዱ የሰውን ስጋ ለብሶ እንደሚመጣ የሰዎችን ህይወት ማንነታቸውን ወክሎ እነሱን ወክሎ በነሱ ምትክ በቀራኔው መስቀል ላይ ተሰቅሎ እንደሚሞት ከዛ የቤተ መቅደሱ መሠረት እንደሚሆን ይሄ በእግዚአብሔር ተደንግጎ ተወስኖ በዘመኑ ጌታ ኢየሱስ ክርስቶስ እንዲመጣና ያንን መስዋዕትነት እንዲከፍል ተደረገ። እግዚአብሔር ለህዝቡ ለዘላለም ያቀደው እቅድ ውስጥ ሌላ ይህንን እውነት ይህንን አስደናቂ ስራ ሊሰራ የሚችል አላገኝም። ተመልከቱ። እግዚአብሔር ጠቢብ ነው። እግዚአብሔር አዋቂ ነው። እግዚአብሔር ከመጀመሪያ እስከ መጨረሻ ያለውን ነገር ያውቃል። የመጨረሻውን በመጀመሪያ የሚያውቅ አስደናቂ አምላክ ነው። ግን በዚህ ሁሉ እውቀት ውስጥ ከጌታ ከኢየሱስ ክርስቶስ ውጪ ለዚህ መንፈሳዊ ቤት መሰረት ሊሆን የሚችል አላገኘም። እግዚአብሔር ጥበቡና እውቀቱ ሁሉ ያተኮረውና ያነጣጠረው በአንድ መፍትሄ ላይ ብቻ ነው፣ ያም በክርስቶስ ኢየሱስ ነው። ለዚህ ነው በእግዚአብሔር የተወሰነ የተመረጠ ግን በጣም ደግሞ ክቡር ነው ጌታ ኢየሱስ። ምናልባት የሚቀጥለው ሳምንት ቁጥር ሰባትና ስምንትን ጌታ ቢፈቅድና ብንኖር ስንመለከት የጌታ ኢየሱስ ክርስቶስን ክብር ጥቂት ለማሳየት እሞክራለሁ። በእርግጥ ሰዎች ተናግረው ሊጨርሱት አይችሉም። ስለዚህ እሱ የተመረጠው ድሮ ነው፣ የተወሰነው ድሮ ነው። ግን ደግሞ ጌታ ኢየሱስ ክርስቶስ ክቡር ነው። እግዚአብሔር ይመስገን። ከምድር ነገስታት ሁሉ በላይ ከፍ ያለ ዋጋ አለው ጌታ ኢየሱስ። በሰማይ ካሉት መላእክት ሁሉ በላይ እጅግ በጣም የከበረ ዋጋው ከፍ ያለ ነው ጌታ ኢየሱስ ከሰማያት ሁሉ በላይ ነው። እሱ በእግዚአብሔር አብ ቀኝ ተቀምጦ በሁሉ ላይ ጌታ፣ በሁሉ ላይ ንጉሥ ነው። ትዝ ይለናል የተሰጠው ስም በፊልጵስዩስ ምዕራፍ ሁለት ላይ ከስም ሁሉ በላይ ያለው ስም የተሰጠው ለሱ ብቻ ነው። በሰማይ በምድር ስልጣን ተሰጠኝ ብሎ የተናገረው እሱ ብቻ ነው። የኛ ጌታ የኛ መሰረት የእኛ የማዕዘን ያ የማዕዘኑ ድንጋይ፣ የመሰረቱ ድንጋይ፣ ህያው ድንጋይ ጌታ ኢየሱስ ክርስቶስ ክቡር ነው። ስለዚህ ለቅዱሳኑ ክቡር ነው። እሱ በእሱነቱ ክቡር ነው። በስሙ ክቡር ነው። ባፈሰሰው ደም ክቡር ነው። በጽድቁ ክቡር ነው። በእውነቱ ክቡር ነው። በስርዓቱ፣ በንግግሩ፣ በትምህርቱ ጌታ ኢየሱስ ክርስቶስ ክቡር ነው። ስለዚህ በእሱ ላይ የሚመሰረቱት እሱ ድንጋይ ሆኖ በዛ ክቡር ድንጋይ ላይ የሚመሰረቱ አማኞች ደግሞ ከሱ ክቡርነት የተነሳ ክቡራን ነው የሚሆኑት። እግዚአብሔር የተመሰገነ ይሁን። አያችሁ፣ ክርስትና በጣም አስደናቂ እውነት ነው። የኛ አምላክ ሰማይና ምድርን የፈጠረው የሕይወት ምንጭ የኛ መሰረት መሆኑ እኛ ደግሞ በሱ ላይ እንድንገነባ ወደ ሱ ሁል ጊዜ እንድንቀርብ የሚናገር አንድና አንድ እምነት ቢኖር ክርስትና ብቻ ነው። አቤት እንዴት ድንቅ ነው! እንዴት አስደናቂ እምነት ነው! እግዚአብሔር አምላካችን ስለ ክርስትና እየተመሰገነ ይሁን። አሁን በሁለተኛ ደረጃ የምናገረው መሰረቱ ይሄ በሰው የተጣለ በእግዚአብሔር የከበረ ያው ድንጋይ እንደሆነ ከተናገርኩ በኋላ በሁለተኛ ደረጃ የምናገረው የቤተ ክርስቲያን ይሄ መንፈሳዊ ቤት አካሉና አጠቃላይ መዋቅሩ ከምን እንደተሰራ ነው አሁን ጴጥሮስ ጋር እንደገና መመለስ አለብን። ይሄ ሐዋርያው ቅዱስ ጴጥሮስ በዚህ በሁለተኛው ምዕራፍ ላይ ቁጥር አራት እና አምስት ላይ የሚናገረው በጣም ድንቅ ነገርን ነው። ተመልከቱ፣ ቁጥር አራት ላይ እንምጣ። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እሱ እየቀረባችሁ እናንተ ደግሞ ተመልከቱ፣ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በጣም ይገርማል። እናንተ መንፈሳዊ ቤት ለመሆን ተሰሩ ይልና ግን እናንተ ራሳችሁ ህያዋን ድንጋዮች ሆናችሁ ነው የምትሰሩት ነው የሚለው ስለዚህ አሁን አማኞች ልክ እየተወዳደሩና እየተነጻጸሩ ያሉት ከዛ ከህያው ድንጋይ ጋር ነው። ያ ህያው ድንጋይ እናንተ ወደሱ ስትመጡ እናንተ ህያዋን ድንጋዮች ሆናችሁ። ተመልከቱ፣ እናንተ የሞቱ ድንጋዮች አይደላችሁም። ህያዋን ድንጋዮች ሆናችሁ በዛ ህያው ድንጋይ ላይ፣ ህይወት ባለው ድንጋይ ላይ እናንተ ህያዋን ሆናችሁ፣ ህይወት ያላችሁ ሆናችሁ፣ በጣም አስደናቂ ለውጥ በህይወታችሁ ውስጥ ተከናውኖ ቤተ መቅደስ ለመሆን ትሰራላችሁ። ስለዚህ አማኞችን ያቀረባቸው የቤተ መቅደሱ ህያዋን ድንጋዮች ሆነው ነው። እኛ በተፈጥሯችን በተፈጥሮ ህይወታችን በነበርንበት ጊዜ ጌታን ከመቀበላችን በፊት በድንጋይ መቆፈሪያ ቦታ በድንጋይ ይሄ ድንጋይ ልዩ ልዩ ለግንብ የሚገባ የሚያስፈልግ ድንጋይ ከሚወጣበት የድንጋይ መቆፈሪያ ቦታ ላይ ከአባ ነው የምንለው ኢትዮጵያ ውስጥ ከአባ ድንጋይ ውስጥ የነበርን ሰዎች እንደነበርን ልታስተውሉ ትችላላችሁ። ምን አይነት ፍጻሜ ላይ እንደምንወድቅ የማናውቅ ለድልድይ ነበር የምንሆነው፣ ለአጥር ነበር የምንሆነው ለትንሽ ቤት ነበር የምንሆነው? ለቲያትር ቤት ነበር የምንሆነው? ለምን አይነት ግንብ ነበር የምንሆነው? ምንነታችንን የማናውቅ ህይወት የሌለን የሞትን በመዶሻ የምንጠረብ አይነት ሰዎች ነበር። እዛ ግን የሚገርም ነገር ነው። በተፈጥሯችን እንደዛ የነበርነውን ሰዎች ከጌታ ምሕረት በፊት ምንነታችንን ማናውቅ የነበርን ሰዎች ይሄ ታላቁ ግንበኛ ጌታ ኢየሱስ ክርስቶስ ከድንጋዮች መካከል ከካባ ውስጥ እያንዳንዳችንን እየመረጠ አውጥቶ በእውቀቱ በጥበቡ ደግሞም በመቅረጫው በመዶሻው በራሱ መዶሻ እያስተካከለ፣ እንዳውም ማስተካከል ብቻ አይደለም፣ የሞትን የነበርንን ድንጋዮች፣ ህይወት የሌለን የነበርንን ድንጋዮች። አስደናቂ ለውጥ ተአምር ሰርቶ ወደ ህያው ድንጋይነት ቀየረን። የሚገርም ነው። ክርስትና ማለት ከሞት ወደ ህይወት መምጣት ማለት ነው። ክርስትና ማለት ከበድንነት ወደ ህይወትነት መሸጋገር ማለት ነው። ክርስቲያን ማለት ስሜት አልባ ከነበረ ህይወት ውስጥ ወደ ስሜት ያለው ህያው ፍጡርነት መቀየር ማለት ነው። እንደዚህ ነው የሆን ነው ከከአባ ውስጥ አውጥቶ ከድንጋዮች መካከል መርጦ አስደናቂ ተአምርን በመንፈስ ቅዱስ አማካኝነት በውስጣችን ሰርቶ ሕያው ድንጋዮች አድርጎ በራሱ ላይ አስቀመጠን። ምን ለመሆን? መንፈሳዊ ቤት ለመሆን። እኔ ይህንን በተመለከተ ይህንን ሳስብ በጣም እየተደነቅሁ የማስበው እዛ ሰለሞን ቤተ መቅደስ ሲሰራ የሰለሞን ቤተ መቅደስ ግንባታ ውስጥ ድንጋዮች እንዴት ይቀረጹ እንደነበረ ለማየት ሞክራለሁ እና አንደኛ ነገስት ምዕራፍ 6 ቁጥር 7 ላይ ምን የሚል ቃል ታያላችሁ? ቤቱም በተሰራ ጊዜ ፈጽሞ በተወቀሩ ድንጋዮች ተሰራ። ያቁሳዊ ቤት ነው በተሰራም ጊዜ ይላል መራጃና መጥረቢያ የብረት ዕቃ ሁሉ በቤቱ ውስጥ አልተሰማም፣ ይላል ይገርማቸዋል። ድንጋዮቹ ሲወቀሩ የተወቀሩት ደግሞ እርስ በርስ ሲገጣጠሙ ይገርማል። የመራጃ ድምፅ የብረት ዕቃ ድምፅ በፍጹም አልተሰማም ብሎ ይናገራል። አስደናቂ በሆነ በመንፈስ ቅዱስ አሰራር እኔና እናንተ ከዛ ከድንጋይነት ከሞተ ድንጋይነት፣ ዝም ብሎ ቁሳዊ ከሆነ ድንጋይነት ወደ ሕያው ድንጋይነት ተለውጠናል። መንፈስ ቅዱስ በውስጣችን ሲሰራ እንዲህ ነው የሚያደርገው። ጸጥ ብሎ ቀስ ብሎ አስደናቂ የሆነ ተአምራዊ ለውጥን በውስጣችን ያከናውናል። ለዚህ ነው አንዳንድ ጊዜ በጣም ጩኸት ሲበዛ በክርስቲያን ቤተ ክርስቲያን ውስጥ እኔ እፈራለሁ። ምክንያቱም መንፈስ ቅዱስ እየሰራ አይመስለኝም እና ሐዋርያ ሥራ ምዕራፍ 16 ቁጥር 14 ላይ ያቺ ከትያጥሮን ከተማ የመጣች ቀይ ሐር ሻጪ እግዚአብሔርን የምታመልክ ሊዲያ የሚሏትን ሴት ድምፁን የጳውሎስን ድምፅ ስትሰማ ጌታ ልቧን ከፈተላት ያለ ምንም ግርግር ልቧን ከፈተ። ጳውሎስ የሚናገረውን እንድታዳምጥ ወዲያው በጌታ በኢየሱስ ክርስቶስ አስደናቂ የመንፈስ ቅዱስ ሥራ ሕይወቷ ተለወጠ። ወዲያው ተጠመቀች። አስደናቂ ለውጥ በሕይወቷ ተከናወነ። ከዚህ የተነሳ ነው መንፈስ ቅዱስ በውስጣችን ሲሰራ እኛ ከሙታንነት ወደ ሕያው ድንጋይነት እንለወጣለን። አስደናቂ ለውጥ ነው ዓለም ሊገባት የማይችል ሰዎች ሊያውቁት የማይችሉ። እኔ ጌታን ስቀበል ሰዎች ተገርመዋል። ምን እንደዚህ አደረገው ብለዋል። ከኦርቶዶክስ ነው የወጣሁት እና አዎ፣ በውስጤ የተከናወነ አንድ ነገር አለ። ከሞት ወደ ሕይወት ነው የተሻገርኩት ጌታ ኢየሱስ ክርስቶስ ከደረቅ ድንጋይነት፣ ከደነዘዘ ድንጋይነት፣ ከተጣለ ድንጋይነት ወደ አስደናቂ ድንጋይነት ተቀየርኩና በክርስቶስ ኢየሱስ ላይ ተቀመጥኩ። እና ወደ ክርስቶስ መምጣት አያችሁ። ወደ ክርስቶስ እየቀረብን በእሱ ከደነዝ ከህይወት አልባ ድንጋይነት ወደ ህይወት ያለው ድንጋይነት እንቀየራለን። አስደናቂ ንጽጽር ነው። እኛ የተጠራንበትን አጠራር ተመልከቱ። እሱ ህያው ድንጋይ፣ አንድ ብቸኛ መሰረት፣ ሌላ መሰረት የለም። ሁለትና ሶስት ድንጋዮች አይደሉም፣ እዛ መሰረት ላይ ያሉት። አንድ መሰረት ነው ያለው እና ነገር ግን የህንፃው አካል ውስጥ ያሉት ብዙ ድንጋዮች ናቸው። ግን እንደሱ ህያዋን ነን በሱ የተለወጥን የምንኖርነን ለዘላለም እንድንኖር የተቀረጽነን የተለወጥ ነን። እግዚአብሔር ይመስገን። ወደ እሱ እንደመጣን ከእሱ አስደናቂ መንፈሳዊ ድንቅ ተአምራዊ ስራ የተነሳ ተለውጠናል። አዎ እሱ ራሱ የኛ ህይወታችን ነው ጌታ ኢየሱስ እሱ ራሱ የእኛ መኖሪያችን ነው። በሱ ነው ከህይወት አልባ ድንጋይነት ወደ ህይወት ያለው ድንጋይነት የተቀየር ነው ይህንን ያደረገው እሱ ራሱ በብቃቱ በኃይሉ፣ በጸጋው ነው። ለዚህ ነው ሐዋርያው ጳውሎስ እንደገና ቆላስያስ 3 ቁጥር አራት ላይ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከሱ ጋር በክብር ትገለጣላችሁ ያለው ጌታ ኢየሱስ ህይወትሽ ነው። ጌታ ኢየሱስ ህይወትህ ነው። ጌታ ኢየሱስ ህይወታችን ነው። ያለነው በሱ ላይ ነው። እግዚአብሔር የተመሰገነ። አያችሁ፣ እንዴት አይነት ክብር ውስጥ እግዚአብሔር እንዳገባን። በዚህ መንገድ ውስጥ ነው አሁን ሐዋርያው ጴጥሮስ መንፈሳዊ ቤት ለመሆን እየተሰራችሁ ያላችሁት እና መሰራት ያለባችሁ እሱ ላይ መታችሁ በእሱ ላይ ትገነባላችሁ። ወደ እሱ በመምጣት ከእሱ ብዙ ህይወትን ትወስዳላችሁ። ስለዚህ ለተቀመጣችሁበት ቦታ ለተቀመጣችሁበት ስፍራ ላላችሁበት መሰረት ላይ ቢሆን እዛ መሰረቱ አካባቢ ቢሆን፣ መሃል ላይ ቢሆን፣ የተለያየ ቦታ ላይ ቢሆን፣ በተለያየ ቦታ ላይ ላላችሁበት ቦታ ብቁና ተስማሚ ተደርጋችሁ የምትቀመጡት በሱ አስደናቂ መንፈሳዊ ጥበብና አሰራር ነው። ይገርማችኋል። ይሄ ቤተ መቅደስ አዳጊ ነው። የሚያድገውም አዳዲስ ሕያዋን ድንጋዮች ያለማቋረጥ እየተጨመሩ ነው። ያለማቋረጥ ዛሬ ጌታን የሚቀበሉ ሰዎች አሉ። ያለማቋረጥ ነጮች፣ ጥቁሮች። ስለዚህ ያንዳንዶቹ ድንጋዮች ከለር ጥቁር ሊሆን ይችላል፣ ነጭ የአንዳንዶቹ ቀይ፣ ወይም ሌላ ከለር። አንዳንዶቹ ከቻይና፣ ከጃፓን፣ ከአረብ ይመጣሉ። ድንጋዮች፣ ሕያዋን ድንጋዮች ሆነው አንዴ በቤተ መቅደሱ ላይ መጥተው በመሰረቱ ላይ ካረፉ በኋላ ግን የነሱ ከለር ለራሳቸው አይታያቸውም። መሰረታቸው አንድ፣ የተገነቡበት ዓላማ አንድ። ዘራቸው አይታያቸውም፣ ቀለማቸው አይታያቸውም፣ ጾታቸው አይታያቸውም። ይገርማችኋል። ይገርማቸዋል። ይሄንን ነው ጌታ ኢየሱስ ክርስቶስ በጴጥሮስ በኩል ሊያስተላልፍልን የሚፈልገው። አንዳንዶቹ ድንጋዮች ከመሰረቱ ቀጥሎ ታች ሊሆኑ ይችላሉ። አንዳንዶቹ መካከል፣ አንዳንዶቹ በር አካባቢ ሊሆኑ ይችላሉ። አንዳንዶች መስኮት አጠገብ ኦ የተሰጠን ስፍራ በጥበቡ የተደረገ ተገልጦ ቢታየን አስደናቂ ጥበብና የእሱ ድንቅ ስራ የተገለጠበት ነው። ይገርመኛል። እኔ ታዲያ ይህንን ሳስብ አንዳንድ ሰዎች የፓስተሩን ቦታ ለመሻማት ሲፈልጉ፣ የጸሎት አገልጋዮችን ቦታ ለመሻማት ሲፈልጉ፣ መጸለይ እና መጠየቅ ያለብን የት ጋ ነው ስፍራዬ? ምን አይነት አገልግሎት ነው የተሰጠኝ? በዚህ በቤት ውስጥ ስሰራ ስቀመጥ፣ የሚለውን ጥያቄ ያድርገን ከፓስተሮቻችን ጋር እንድንነጋገርበት በጌታ ፊት እንድናቀርበው እና በተሰጠን ትክክለኛ ቦታና ስፍራ ላይ ሆነን ይሄ ህያው ቤተ መቅደስ እያደገ እንዲሄድ አንድነታችንና ወጥነታችን እየሰመረ መሄድ ይኖርበታል። ሁሉም በያሉበት ቦታ የሚታያቸው ነገር ቢገለጥላቸው ከበድንነት ወደ ህይወት መምጣታቸው ተአምርና አስደናቂ ስራ ነው። በመለኮታዊ ጥበቡ የተሰጣቸው ድንቅ ቦታና ስፍራ ነው። ምክንያቱም በሱ ጥበብ በሱ የጥበብ ስራ ስህተት የሚባል ነገር የለምና። አያችሁ ወገኖች ጌታ ኢየሱስ የመሰረቱ ድንጋይ ነው። እኛ ደግሞ በሱ ላይ መተን ቁጭ ቁጭ ያልን በሱ ጥበብና በሱ አስደናቂ የግንበኝነት ስራ ወደ ላይ እያደግን ያለን መንፈስ ቅዱስ በሚሰራበት ስራ ውስጥ መንፈሳዊ ቤት ለመሆን እየተሰራን ያለን ሰዎች ነን። እያደገ ነው ይሄ ቤት። ቤተ ክርስቲያንን በተመለከተ ሁለት ነገር ሲነገር ከድሮ ጀምሮ የሰማችሁ ይመስለኛል። ቤተ ክርስቲያን አጥቢያ ቤተ ክርስቲያን ሎካል ቸርች ናት። በአንድ መልኩ እኛ እዛ ውስጥ በግንብ ውስጥ ያለን ህያዋን ድንጋዮች ነን፣ አባላት ነን። እንደገና ደግሞ ቤተ ክርስቲያን ዓለም አቀፍ ቤተ ክርስቲያን ተብላ ትጠራለች እያንዳንዱ አማኝ ያለባት ቤተ ክርስቲያን ናት። በዚህ ዓለም አቀፍ ቤተ ክርስቲያን ውስጥ ሁላችንም እውነተኛ አማኞች የዛች ቤተ ክርስቲያን አባላት ነን እና በዚህ ጥበብ፣ በዚህ እውነት፣ በዚህ ኃይል፣ በዚህ ጸጋ በክርስቶስ ኢየሱስ ክቡር የህያው ድንጋይነት ላይ የተመሰረትን አስደናቂ ህዝብ ነን። እኔ ይገርመኛል ታዲያ ቤተ ክርስቲያን ውስጥ ዘረኝነት ሳይ ይገርመኛል ቡድን ስመለከት ይገርመኛል። ጥላቻ፣ መከፋፈል፣ መናናቅ ስመለከት ይገርመኛል። ይሄ ከዚህ አአአ እውነተኛ መገለጥ ፈጽሞ ውጪ ነው። ቤተ ክርስቲያን የተመሰረተችው በአንድ ድንጋይ ላይ ነው። እኛ ሁላችንም ደግሞ በዛ ድንጋይ ላይ ነው እየተገነባን ያለነው። ለምን መጠላላት ሊኖር ይችላል? ለምን ዘረኝነት እዚህ ውስጥ ይኖራል? ቅድም ብያቸዋለሁ። የተለያዩ ድንጋዮች ናቸው መጥተው እየተቀመጡ ያሉት ግን አንድ ጊዜ እዛ መሰረታዊ ድንጋይ ላይ ከተቀመጡ በኋላ ከለራቸው አይታያቸውም። ሕይወት የተሰጣቸው መሆናቸው ነው የሚያስደንቃቸው። ከካባ ውስጥ ወጥቼ እዚህ አስደናቂ መሰረት ላይ መቀመጤ ነው እኔን የሚታየኝ፣ እኔን የሚያስደንቀኝ የሚያስደንቀኝ ይሄ ብቻ ነው። ስለዚህ ጌታ በቅዱና በዓላማው የሰጠኝን አገልግሎት ለመወጣት ሁልጊዜ ራሴን እሰጣለሁ። በስፍራዬ ላይ እቆማለሁ። ጌታ የተመሰገነ ይሁን። እንዲህ አይነት እውነትን ከዚህ ከጴጥሮስ መልእክት ውስጥ ካላገኛችሁና ካልወሰዳችሁ በጣም ብዙ ነገር ቀርቶባችኋል ማለት ነው። ሶስተኛ ነጥቤ የቤቱ አገልግሎት ነው። የቤተ ክርስቲያን ወይም መንፈሳዊው ቤተ መቅደስ ዝም ብሎ ለይስሙላ የሚሰራ ቤተ መቅደስ አይደለም። አንዳንዶች ትልልቅ ማሲቭ የሆነ ቤተ መቅደስ የመስራት እንትን አላቸው፣ ይሄ ነገር አላቸው። ግን ይሄ መሰረታችን የተመሰረተው ክርስቶስ ላይ ነው። መንፈሳዊ ቤት ነው ሆነን የምንሰራው። ግን መንፈሳዊ ቤት ውስጥ አስደናቂ ነገሮች ይከናወናሉ። አሁን ቁጥር አምስትን ላንብብላችሁ እናንተ ደግሞ አለና ጴጥሮስ እንደ ህያዋን ድንጋዮች ሆናችሁ ተመልከቱ፣ ተለውጣችሁ በክርስቶስ ኢየሱስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አሁን መንፈሳዊ ቤት ሆናችሁ ትሰራላችሁ። ግን ለምንድን ነው የምትሰሩት? ምንድን ነው ዓላማው? ከዛ ማንም ሰው ለተለያየ ነገር ከሚያውለው ከካባ ድንጋይ ውስጥ ወጥታችሁ እዚህ አስደናቂ መሰረት ላይ የመጣችሁበት ዓላማ ምንድን ነው? ዓላማ አለው። ክርስቲያን ስንሆን እግዚአብሔር ዓላማ አለው። ክርስቲያን መሆን ማለት ዝም ብሎ እሁድ ቤተ ክርስቲያን ተሳልሞ እንደፈለገኝ መኖር ማለት አይደለም። አይደለም፣ በፍጹም። እና ጌታ ኢየሱስ ክርስቶስ በጴጥሮስ በኩል የሚናገረው በክርስቶስ ኢየሱስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ ነው አላማው። ቅዱሳን ካህናት እንድትሆኑ ነው። ሕያዋን ድንጋዮች የሆናችሁት ቅዱሳን ካህናት እንድትሆኑ ነው። አዎ መንፈሳዊ ቤት ናችሁ፣ ግን አት ዘ ሴም ታይም መንፈሳዊ ቤት ሆናችሁ ደግሞ አገልጋዮችም ናችሁ። አሁን ይሄንን ነገር ስትመለከቱ በጣም መደነቅ አለባችሁ። እኔ የምደነቀው የቤቱ ግንብ ውስጥ ነው ያለኑ፣ ግን በተመሳሳይ ወቅት ደግሞ በግንቡ ውስጥ ያለን ድንጋዮች ሆነን በግንብ ውስጥ ያለኑ ድንጋዮች፣ በተመሳሳይ ሰዓት በግንቡ ውስጥ የሚከናወነው አገልግሎት አገልጋዮች ነን። የተገነባችሁት በሱ ላይ ነው ለማገልገል። በፓስተር ከሌ ላይ አይደለም፣ በእሱ ላይ ነው። በነ መላእክት ከሌ ላይ አይደለም የተገነባችሁት፣ በሱ ላይ ነው። በነከሌ አገልግሎት ላይ አይደለም የተመሰረታችሁት፣ በሱ ላይ ነው። በነከሌ ቤተ ክርስቲያን ላይ አይደለም የተመሰረታችሁት በክርስቶስ ኢየሱስ ሕያው ድንጋይ ላይ ነው እና እዛ ውስጥ ሆናችሁ ደግሞ ቅዱስ አገልግሎት እንድታገለግሉ ቅዱስ ካህናት እንድትሆኑ ነው የተመሰረታችሁት። በኢየሱስ ክርስቶስ ሆናችሁ እግዚአብሔርን ደስ የሚያሰኝ መስዋዕት እንድታቀርቡ ነው አለ ጴጥሮስ። በመጀመሪያ በክርስቶስ ውስጥ በዚህ ድንጋይ ላይ ተመስርታችሁ አገልግሎት አላችሁ። እግዚአብሔርን ደስ የሚያሰኝ መስዋዕት። ምን አይነት መስዋዕት ነው እግዚአብሔርን ደስ የሚያሰኘው? በጣም ብዙ መናገር ይቻላል፣ ይህም በተመለከተ እግዚአብሔርን ደስ የሚያሰኘው መስዋዕት ሁልጊዜ እንደ ቃሉ የሆነ መስዋዕት ነው። እንደ ፈቃዱ የሆነ መስዋዕት ነው። ግብዝነት የሌለበት መስዋዕት ነው። እንደ ቃሉ የሆነ መስዋዕት መንፈስ ቅዱስ የሚደግፈው ነው። ሰውን ትክክል ባልሆነ መንገድ ለማስደሰት ያልተደረገ ነገር ግን እግዚአብሔርን በማስደሰት እውነት የቆመ አገልግሎት ነው። እግዚአብሔርን የሚያስደስተው ሐዋርያው ጳውሎስ ነው፣ አይደለም ለገላትያ ሰዎች፣ አሁን ሰውን ነው ማስደሰት ያለብኝ ወይስ እግዚአብሔርን ነው? እግዚአብሔርን ነው ማስደሰት ያለብኝ። ስለዚህ ኃጢአተኛውን ኃጢአተኛ ነህ እላለሁ፣ አመንዝራውን አመንዝራ ነህ እላለሁ፣ በደለኛውም በደለኛ ነህ እላለሁ፣ ቂመኛውም ቂመኛ ነህ እላለሁ። ቲፎዞ ለማግኘት ብዬ እውነትን ሸቃቅጬ አልኖርም። ነው የእግዚአብሔር ቤት አገልግሎት ይሄ ነው እግዚአብሔርን ደስ የሚያሰኝ መስዋዕት ያልሆነውን ነገር እንደሚሆን አልናገርም። ያልተቀበልኩትን አልሰጥም። እግዚአብሔርን ደስ የሚያሰኝ አገልግሎት ይሄ ነው። ያልተቀበልኩትን አልይዝም። የሌለኝን ደግሞ አለኝ ብዬ አልናገርም። እግዚአብሔርን ደስ የሚያሰኘው አገልግሎት በቆምንበት፣ ባለን፣ በተመሰረትንበት፣ በተጠራንበት አጠራር እውነትን በፍቅር ፍርጥ እያደረግን መኖር ነው። እግዚአብሔርን ደስ የሚያሰኝ አገልግሎት ለዚህ አገልግሎት ነው የተጠራችሁት፣ ነው የሚለን። እዛ ድንጋዮች ሆናችሁ ህያዋን ድንጋዮች አስደናቂ ለውጥ ሆኖባ ተከናውኖባችሁ በክርስቶስ ላይ ተቀምጣችሁ ልክ እንደ ክርስቶስ እግዚአብሔርን ደስ የሚያሰኝ መስዋዕት እንድትሆኑ እናንተ ያን ጊዜ ነው መንፈሳዊ ህይወታችሁ የሚባረከው ለእግዚአብሔር ጠቃሚዎች የምትሆኑት፣ ሰዎችን ደግሞ የምትጠቅሙት ያን ጊዜ ቅዱስ አገልግሎት ለመስጠት እግዚአብሔርን ደስ የሚያሰኝ መስዋዕት ስትሰዉ ህያዋን ድንጋዮች ሆናችሁ ቅዱሳን ካህናት ተደርጋችኋል። ይገርማል እኮ ይሄ እኛ የመጣንበት አመጣት እግዚአብሔር እኔና እናንተን ቅዱሳን ካህናት ነው ያደረገን። በሰለሞን ቤተ መቅደስ ውስጥ ካህናት ሆነው ያገለግሉ የነበሩት እናንተ ብዙዎቻችሁ ታውቃላችሁ። ከአስራ ሁለቱ የእስራኤል ወገን አንዱ ወገን የሌዊ ወገን ብቻ ነበር። ማንም በቤተ መቅደስ ውስጥ ገብቶ ማገልገል አይችልም ነበር ያኛው ቤተ መቅደስ ውስጥ። እዚህኛው መንፈሳዊ ቤተ መቅደስ ውስጥ ግን ልዩ ነው። እኛ ሁላችንም የንጉሱ የእግዚአብሔር ካህናት ነን። እዚህኛው ቤተ መቅደስ ውስጥ መንፈሳዊ ቤተ መቅደስ ውስጥ እኛ ሕያዋን ድንጋዮች ሆነን የቤተ መቅደሱ አካል ነን። ግን ደግሞ አህዛብ ወይም አይሁዳዊ፣ ሴት ወይም ወንድ፣ ወጣት ወይም ሽማግሌ የሚባል ልዩነት ሳይኖር፣ ነጭ ወይም ጥቁር ሳይኖር እኛ ሁላችንም የቤተ መቅደሱ ካህናት ነን። የንጉስ ካህናት ነን። በጣም የሚገርም ነው። የራእይ መጽሐፍ ላይ ስትመጡ የራእይ መጽሐፍ ምዕራፍ አንድ ቁጥር አራት እስከ ስድስት ላይ የራእዩ ተቀባይ ዮሐንስ ከጌታ ከኢየሱስ ክርስቶስ ራእዩን ተቀብሎ ሲጽፍ እንደዚህ ነው ያለው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከጌታ ከኢየሱስ ክርስቶስ ከሙታንም በክር በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ለወደደን ከኃጢአታችን በደሙ ላጠበን ብሎ መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁን ብሎ ይናገራል። በጣም ይገርማል። የ1879 ትርጉም ይሄንን ቃል በተለይ ቁጥር አምስትና ስድስትን እንደዚህ ብሎ ነው ያስቀመጠው። ለወደደን፣ ከኃጢአታችን በደሙ ላጠበን፣ ነገስታትና ካህናት ላደረገን። ተመልከቱ። መንግስት አይደለም፣ ነገስታትና ካህናት እኛን ያደረገን። እዚህ ህያዋን ድንጋዮች አደረገን፣ ነገስታት አደረገን፣ ካህናት አደረገን። ኦ ክርስትና እንዴት አስገራሚ ነው! አንዳንድ ሰዎች ይህንን ስለማያውቁ ደግሞም ይህንን ስለማያዩ ከእግዚአብሔርም ቃል ይህንን ስላልተረዱ አሁንም በተራ ህይወት ውስጥ ይመላለሳሉ። ግን ተመልከቱ በጣም አስገራሚ አገልግሎት ውስጥ ነው የገባ ነው። ነገስታት ነን እኛ። ሰይጣን እኛ ሊደፍረን አይችልም፣ ሊነካን አይችልም፣ በገባንበት ሊገባ በወጣንበት ሊወጣ አይችልም። እኛ የእግዚአብሔር ካህናት ነን፣ በክርስቶስ ላይ የተመሰረትን ነን፣ በክርስቶስ ላይ የተገነባን ነን። ይህንን ካላየን ይህንን በአይናችን ካላየን ክርስትናችን ገና ገና ብዙ ቀርቶታል። ስለዚህ በሱ በኩል ወደ ቅድስተ ቅዱሳን የመግባት ድፍረት ጸጋ አግኝተናል። እንዲሁም የማመስገን የማክበር አገልግሎት ውስጥ ገብተናል እና የሚገርም ነገር ነው እምነቱና አገልግሎቱ አለ። ይሄ ሐዋርያው ጴጥሮስ ሲናገር ትንቢተ ኢሳይያስ 28ን ጠቅሶ እንደዚህ ነው ያለው፣ በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በሱ የሚያምን አያፍርም ተብሎ ተጽፏልና ብሎ ቁጥር ስድስት ላይ የእናንተ አገልግሎት፣ የክህነት አገልግሎታችሁ እግዚአብሔርን ደስ የሚያሰኘው መስዋዕት፣ የምታቀርቡት መስዋዕታችሁ የሚያሳፍር አይደለም። ምክንያቱም በክርስቶስ ኢየሱስ ነው የሆነው፣ በክርስቶስ ኢየሱስ ነው የተመሰረተው። በዚያ የሕያው ድንጋይ ላይ ያመኑ በሱ ላይ የተገነቡ እንደ እግዚአብሔር እቅድ የሚመላለሱ ስለሆነ እነሱ ግንብ ናቸው፣ ህያዋን ድንጋት ግን አገልጋዮችም ናቸው ካህናትም ናቸው በቤት ውስጥ። ስለዚህ አገልግሎታቸው በእግዚአብሔር ቃልና በእግዚአብሔር ውስጥ ወደ ክርስቶስ መጥተው የሚያደርጉት ነገር አሳፋሪ ሊሆን አይችልም። ለዚህ ነው ትንቢተ ኢሳይያስ ውስጥ አታፍሪም እና አትፍሪ የሚለው ቃል ለአማኞችና ለቤተ ክርስቲያን የተሰጠው፣ አታፍሪም አትፍሪ በክርስቶስ ላይ ነው የተመሰረተው። በክርስቶስ አካል ውስጥ መንፈሳዊ ቤት ሆነሻል፣ ሆነሃል። እዚህ ውስጥ ተሰርተሃል። ወደ እሱ የቀረብከው በባህል በበጎች በፍየሎች፣ በኮርማዎች ደም በኩል አይደለም፣ በክርስቶስ ክቡር ደም ነው። ባለፈው ምዕራፍ አንድ ላይ አይተነዋል። በሱ መስዋዕትነት በኩል ነው የተመሰረትከው፣ በከሌና በከሌት ላይ አይደለም። እንደገና ልበለው። ስለዚህ በእግዚአብሔር ፊት ስትቀርብ ጸሎትህ፣ ምስጋናህ፣ ስጦታህ፣ አገልግሎትህ፣ አገልግሎትሽ፣ በክርስቶስ ኢየሱስ የሆኑት ስራዎቻችን ሁሉ እንደ ጣፋጭ ሽታ በእግዚአብሔር ፊት ያረጋሉ የእርሱም አገልግሎት የእነሱም የእኛም አገልግሎትና ራሳችንም እንኳን በክርስቶስ ኢየሱስ የተነሳ እሱ ላይ ከመመስረታችን የተነሳ ተቀባይነት እናገኛለን። ለዚህ ነው ዕብራውያን 13 ቁጥር 15 ላይ ሐዋርያው፣ የዕብራውያኑ ጸሐፊ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ በክርስቶስ እሱ ላይ ስለ ተመሠረትን እናቅርብለት በማለት የተናገረው። አው ወገኖቼ፣ የተለያየ አይነት ሁኔታ ውስጥ እንገኛለን። ምንም እንኳን ድካም ቢኖርብን የስጋ ድካም ምንም እንኳን አንዳንድ አገልግሎታችን ፍጹማን ባይሆኑ ምንም እንኳን የተለያዩ ሰዎች ጌታ ኢየሱስ ክርስቶስንና እምነታችንን ቢያጥላሉ እኔና እናንተ ግን የዘላለም መንግስት ውስጥ ያለን በዘላለሙ በህያው ድንጋይ ላይ የተመሰረትን ህያዋን ድንጋዮች ተብለን የተጠራን አስደናቂ ክብርና አስደናቂ ዘላለማዊ መንፈሳዊ እውነት ውስጥ የገባንና የተቀመጥን ድሮ የተጣልን የካባ ድንጋዮች አሁን ግን በክርስቶስ ላይ የተመሰረትን እንደሆንን እንድታስቡ ያስፈልጋል። ከዚህ የተነሳ የእኛ ኃላፊነቶች ምንድን ናቸው? ከዚህ የምንማራቸው ነገሮች ከእነዚህ ጥቅሶች ምንድን ናቸው የሚለውን ሳስብ፣ እኔ አሁን አላማዬ፣ የጴጥሮስን መጽሐፍ አንድ ባንድ ስንሄድበት፣ አላማዬ አንድ ነው። ምንድን ነው አላማዬ መሰላችሁ? ክርስቲያኖች የተጠሩበትን ይህንን ክቡር እምነት የተቀመጡበትን ትልቅና ክቡር ስፍራ ተገንዝበውና አውቀው በእውነትና በንጽህና፣ በቅድስና የእግዚአብሔር ካህናት እንደሆኑ በማመን በእግዚአብሔር ፊት እንዲመላለሱ ነው። እግዚአብሔርን እንዲያደንቁት የተቀመጡበትን ቦታ ሁሉ አውቀው ክርስትናቸውን የተናቀ ቦታ ላይ እንዳያስቀምጡ ነው። እና በተለያየ ምድራዊና ሰዋዊ ሀሳቦች እንዳይፍገመገሙ ነው። እና የኛ ከነዚህ ውስጥ ምንድን ነው የምንማራቸው እውነቶች የሚለውን ነገር ሳስብ ሁለት ነገሮችን እናገራለን። አንደኛ የእኛን ኃላፊነት እንማራለን። በመለኮታዊ ሕይወት ውስጥ ምንም አይነት ስፍራ ይኑረን፣ ምንም አይነት ቦታ ላይ በግንቡ ውስጥ እንቀመጥ፣ ምንም አይነት ትልልቅ ስራዎችን ከዚህ በፊት ሰርተን እንሆን፣ በየሰዓቱና በየዕለቱ ልናደርገው የሚገባን አንድ ነገር አለ ሁል ጊዜ ወደ ክርስቶስ መምጣትና መቅረብ ነው። አንዳንድ ሰዎች ድሮ አስደናቂ ነገር በህይወታቸው ተከናውኗል እና አሁን በድሮ ነገር የሚኖሩ ሰዎች አሉ። ኖ ኖ በድሮ ነገር አትኑር። ዛሬም ኢየሱስ አዲስ ነው። ዛሬም አዲስ መገለጥ፣ አዲስ ጸጋ፣ አዲስ ኃይል ያስፈልገናል። ወደ ክርስቶስ ኢየሱስ ቅረቡ። እየቀረባችሁ ይህንን የምንዘነጋ ከሆነ ጠዋትና ማታ በክርስቶስ ፊት ማንቀርብ ከሆነ መንፈሳዊ ችግር ውስጥ እንገባለን፣ እንደነዝዛለን፣ እንወድቃለን፣ እንጎዳለን። ስለዚህ ወደ ክርስቶስ ኢየሱስ እንቅረብ። ይህንን አገልግሎትና ኃላፊነት የሚቃወሙ የሰዎች ሐሳብ ቢነሳ ሊያጣጥሉት ቢሞክሩ፣ እኛ ግን በእግዚአብሔር የተመረጠውን በእግዚአብሔር የከበረውን እሱን እሱን መርጠን በሱ ላይ እንቆማለን። በጣም የተለየ ክብር ውስጥ ስላስገባን አሜሪካ በሙሉ ልትቃወመው ትችላለች። እኛ ግን ከሱ ጋር እንቆማለን። ማንም ሊንቀው ሲነሳ እኛ ግን ክቡር እናደርገዋለን። ጌታችንን ኢየሱስ ክርስቶስን ዓለም በሱ ላይ ቢነሳ እኛ ግን ከሱ ጋር እንቆማለን፣ ከሱ ጋር እንኖራለን፣ ከሱ ጋር እንሞታለን፣ ከሱ ጋር ለዘላለም እንጸናለን። እግዚአብሔር ይሄንን ኃላፊነት በውስጣችን እንዳስቀመጠ እንድናስብ ያስፈልጋል። ስለዚህ በህይወታችን በየዕለቱ ህይወታችን የእሱ ወኪሎች እንደሆነን ልናስብ ይገባል። ሕያው መስዋዕት እያቀረብን የምስጋና ፍሬ እያፈራን ልንመላለስ ይገባል። ይህንን ሳስብ የእኛን ከፍተኛ ጠቀሜታና በረከትም እንድናስታውስ በሁለተኛ ደረጃ እፈልጋለሁ። በክርስቶስ በኩል ወደ እግዚአብሔር መተን በክርስቶስ በጌታችን ደም ውስጥ ሆነን ከእግዚአብሔር ጋር ታርቀናልኛ በጣም ልዩ ህዝብ ነን። እግዚአብሔር ይመስገን። ከሱ ጋር ህብረት የማግኘት ትልቅ ክብር ውስጥ ገብተናል። በጸሎት ከሱ ጋር በየዕለቱ ከሱ ጋር ስንወጣ ስንገባ ከሱ ጋር ከአምላካችን ጋር እንድንሆን ከፍተኛ ቦታ ላይ ተቀምጠናል። እንደ ክርስቶስ ሕያዋን ድንጋዮች ተብለን ተጠርተናል። በቤቱ ውስጥ ስላለን ያለምንም ጥርጥር ቅዱሳን አገልግሎትን እንድንሰጥ ጸጋ ተሰጥቶናል። በጣም ከብረናልኛ ጸሎታችን በስሙ ተቀባይነት አለው። ከእሱ ዘንድ መንፈሳዊ ብርታትና ጥንካሬ እንደሚያስፈልገን መጠን በሚያስፈልገን ጊዜ ሁሉ የሚፈስልን ሰዎች ነን። ኦ ክርስቲያን መሆን እንዴት መባረክ ነው! እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ሆይ እኔ እንደዚህ አስባለሁ። ይህንን ነገር ሳስብ እኛ፣ እኔና እናንተ፣ ጴጥሮስም ያለመውና ያቀደው ይህንን ነው አሁን በምድር ላይ ይሄ ልባችን ውስጥ ቢገባና ቢሰርጽ አሁን በምድር ላይ የምንኖረው ኑሮ በሰማይ እንዳሉት ቅዱሳን ነው። በሰማይ እንዳሉት ቅዱሳን ተመሳሳይ የሆነ ትህትና ይኖረናል። በሰማይ እንዳሉት ቅዱሳን ተመሳሳይ የሆነ ቅድስናና የቅድስና ደስታ ውስጣችን ይፍለቀለቃል። በሰማይ እንዳሉ ቅዱሳን ተመሳሳይ የሆነ ግልጽነት ይኖረናል። ድብቅ አጀንዳ የሌለበት አገልግሎት ይኖረናል። አዎ፣ እንደዚህ አይነት ሕይወት ውስጥ ነው እንድንመጣ የተደረግ ነው። ስለዚህ መስዋዕታችን ቅዱስ ይሆናል። መስዋዕታችን ሰማያዊ እሳት የሚቀበለው ጣፋጭ ይሆናል። መስዋዕታችን ወደ ሰማይ የሚያርግ ይሆናል። ተባርከን ለበረከት እንሆናለን። እምነታችን እውነት ሆኖ ያለምንም ጥርጥር ለሚያምኑት የመዳን ለማያምኑት የሞት ሽታ እንሆናለን። አስደናቂ በረከት ውስጥ እና አስደናቂ እውነት ውስጥ ጌታችን ኢየሱስ ክርስቶስ ስላስገባን እና በመጨረሻ እንዲህ ብዬ በመናገር ደመድመዋለሁ። ይህንን ከቁጥር አራት እስከ ስድስት ያለውም ቃል ተመልከቱ። እንግዲህ የየዕለቱ እንቅስቃሴያችን እንዲህ ቢሆን ደስታችን ሊመጠን አይችልም። በእርግጥ ደስታችን ሊመዘን አይችልም። እኛ ሁል ጊዜ የደስታ ማህደሮች ነው የምንሆነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 6 ቁጥር 19 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለና በዋጋ ተገዝታችኋል ለራሳችሁ አይደላችሁም ። ስለዚህ በሥጋችሁ እግዚአብሔርን አክብሩ ብሎ የመንፈስ ቅዱስ ቤተ መቅደስ ናችሁ፣ ዋጋ የተከፈለባችሁ ክቡር ዋጋ፣ በሥጋችሁ እግዚአብሔርን እንድታከብሩ የመንፈስ ቅዱሱ አካል ደግሞም የመንፈ የዛ የቤተ መቅደሱ አካል ደግሞም የቤተ መቅደሱ አገልጋይ ናችሁ። አስደናቂ ነው። እግዚአብሔር በዚህ እውነት ይባርካችሁ። ስለዚህ በዚህ እውነት በመባረክ የጌታ የኢየሱስ ክርስቶስ እውነተኛና ድብቅ አጀንዳ የሌላችሁ ቅዱሳን አገልጋዮች እንድትሆኑ ጌታ ጸጋውን ያብዛላችሁ።